ጠቅላይ ሚኒስትር አብይ አህመድ የአስቸኳይ ጊዜ አዋጁን እንዲያነሱ የለውጥ አቅጣጫቸውንም እንዲያመላክቱ የሚወተውቱ ጥያቄዎች በማህበራዊ መገናኛ ዘዴዎች እየተነሱ ነው። ከተለያዩ የማህበረሰቡ አባላት ጋር ከጀመሩት ንግግር ባሻገር ሌሎች ጉዳዮችን ለመመልከት ጊዜ ያስፈልጋቸዋል ሲሉ የሚሞግቱም አሉ። አስተያየቶቹን አሰባስበናል። በዚህ ሳምንት የማህበራዊ መገናኛ ዘዴዎች ላይ ጎልቶ የወጣው ሌላኛው ርዕስ በዩናይትድ ስቴትስ ባለስልጣናት ለህግ መምሪያ ምክር ቤት ቀርቦ የጸደቀው ኤች አ አር 128 የተባለው ረቂቅ ውሳኔ ነው። ረቂቁ በኢትዮጵያ ገዢው መንግስት ሰብአዊ መብቶችን እንዲያከብር ብሎም ለመልካም አስተዳደር ትኩረት እንዲሰጥ ይጠይቃል። ቃኝተነዋል። አብራችሁን ቆዩ። በሳምንቱ የማህበራዊ መገናኛ ዘዴዎች መነጋገሪያ ከሆኑ ጉዳዮች መካከል የጠቅላይ ሚኒስትር አብይ አህመድ በአምቦ ከተማ ያደረጉት ንግግር ይገኝበታል። በሺዎች የሚቆጠሩ ነዋሪዎች የጠቅላይ ሚኒስትሩ ንግግርን በስፍራው ተገኝተው ያደመጡ ሲሆን ይህን መልእክት የያዘው የቪዲዮ ምስልም በትዊተር ና በፌስቡክ ተንሸራሽሯል። በጠቅላይ ሚኒስትሩ ንግግር በመደመም አድናቆት የሰጡም ትችትና ተቃውሞ የሰነዘሩም ነበሩም። በትዊተርና በፌስቡክ ብሎም በዋትሳፕ ከተሰጡት የድጋፍና የትችት አስተያየቶች የትዊተሮቹን እናስቀድም። የቀድሞ የአዲስ ነገር ጋዜጣ አዘጋጅ አቢይ ተክለማርያም በትዊተር ገጹ ቀጣዩን መልእክት በእንግሊዝኛ አስፍሯል። አብይ ሰዎችን ማነጋገር ይወዳል በማለት ይንደረድራል። አብይ ጠቅላይ ሚኒስትር አብይን ሲገልጣቸውም በተመሳሳይ ጸረ ሽብር ህጉን፣ የሲቪል ማህበረሰብ ህጉን፣ የሚዲያ ህጉን ምክር ቤቱ እንዲያነሳ ሊጠይቅና ሀገሪቱ ለፖለቲካዊ ፉክክር መድረኩን ክፍት ስለማድረጓ ዝግጁነቷን ሊያመላክት ይችላል ያለው አብይ ያለ ማድረግ ከ1990 ሰባት በፊት ወደ ነበረው መመለስ ብሏል። አካሄድ አካሄድ ስትል ጽሑፏን የጀመረችው ሀና ጫላ የቀድሞ ስራ ስትሉ ከዶክተር አብይ በፊት የነበረውን ኢህአዴግ ነው የምናስገባው ወይስ ደርግን ነው ግራ ተጋባን እኮ ብላለች። በፌስቡክ ወደ ተሰጡ አስተያየቶች እንሻገር። እናመሰግናለን ክቡር ጠቅላይ ሚኒስትር፣ አሁን ከሁሉም ነገር በላይ የሆነው አንድነትና ሰላም እየሸተተን ነው። በሞገስ አረጎት የተሰጠ አስተያየት ነው። ዘለኒዩም አጄ በሚል የፌስቡክ ስም የቀረበ ጽሁፍ፣ ከዚህ በፊት በነበረው ሰው ድክመት ላይ ተነስቶ የራሱን ተወዳጅነት ጥንካሬ ለመገንባት የሚታትር ሰው ብዙ ርቀት አይጓዝም ሲል ይነበባል። አብይ የበፊቱን በሚያወግዝ መልኩ ካሁን በኋላ በሚሉ ቃላት የታጨቀ ንግግር ነው የሚናገረው። በከዚህ በፊቱ ማመራር ላይ እኮ እሱም ነበረ። አሁን መቼስ አዲስ ጭንቅላት አላስገጠመ ብሏል። ማንኩሳ አዲስ ደግሞ የውስጥ አርበኛ ባንሆን ጥሩ ነው። ገና ጠቅላይ ሚኒስትሩ ስራቸውን እንኳ በወጉና በአግባቡ ሳይጀምሩ እንደዚህ ነው እንደዚያ ነው ባንል ጥሩ ነው የሚል አስተያየት ሰጥቷል። ሳልሀዲን ሰይድ አህመድ ባጭሩ፣ ያው በገሌ ነው አለች ድመት ሲል ብርሃን ኃይለሥላሴ በበኩሉ አትፍረድ ይፈረድባል፣ ይቅር ለፈጣሪ ማለት ግን ሰላም ፍቅር ያነግሳል፣ በደልን ያስረሳል ብሏል። ጨዋታው ተጀመረ። የአብይ ሙሉጌታ አስተያየት ነው

በዋትሳፕ የደረሰን የድምፅ መልእክት ነበር። ኤችአር 128 የተባለው የውሳኔ ሀሳብ በዩናይትድ ስቴትስ ሕግ መምሪያ ምክር ቤት መጽደቁ በሳምንቱ ዋና የመነጋገሪያ ርዕሰ ጉዳይ ነበር። ውሳኔ ሀሳቡ በኢትዮጵያ የተፈጸሙ ግድያዎች እንዲጣሩ፣ የታሰሩ እንዲፈቱ፣ የአስቸኳይ ጊዜ አዋጁ እንዲነሳና አፋኝ የተባሉ ሕግጋት እንዲሻሩ ይጠይቃል። የውሳኔ ሀሳቡ ከመጽደቁ ቀደም ባሉት ጊዜያት በማህበራዊ መገናኛ ዘዴዎች የምክር ቤት አባላቱን ለማሳመን ከፍተኛ ዘመቻ ተከናውኗል። የዘመቻው ተሳታፊዎች በዩናይትድ ስቴትስ የሚገኙ የኮንግሬስ አባላትን የትዊተር አድራሻ በማያያዝ ድጋፍ እንዲሰጡ በተደጋጋሚ ወትውቷል። የውሳኔ ሀሳቡ መጽደቁ የዘመቻው ተሳታፊዎችንና ሌሎች የውሳኔው ደጋፊዎችን እጅግ አስደስቷል፣ የውሳኔው ተቃዋሚዎችን በዛው መጠን አበሳጭቷል። በዩናይትድ ስቴትስ ህግ መምሪያ ምክር ቤት ውሳኔው እንዲጸድቅ ድጋፋቸውን ለገለጡት አባላት፣ በተለይ በትጋት ለተሳተፉት ማይክ ኮፍማን እና ክሪስ ስሚዝ ለተባሉት የኮንግሬስ አባላት ከፍተኛ ምስጋና አቅርቧል። ማይክ ኮፍማን በኮሎራዶ ግዛት የስድስት የምርጫ ወረዳዎች ተወካይ ሲሆኑ ክሪስ ስሚዝ የኒው ጀርሲ አራተኛውን የምርጫ ወረዳ ይወክላሉ። እነዚህ ሁለት የዩናይትድ ስቴትስ የህግ መምሪያ ምክር ቤት አባላትን ኢትዮጵያውያን ውለታችሁን መቼም አንረሳም ሲሉ አወድሷል። ፕራውድ ኢትዮጵያ በሚል የትዊተር አድራሻ ለማይክ ኮፍማን የቀረበ መልእክት እንዲህ ይነበባል። በትጋት ላደረጉት በተጨቆነው የኢትዮጵያ ማህበረሰብ ስም እጅግ በጣም አመሰግናለሁ ማለት እፈልጋለሁ ኢትዮጵያ መቼም አትርሳውም። ሁለቱ ፖለቲከኞችና የውሳኔ ሀሳቡን ያጸደቁትን የዩናይትድ ስቴትስ ከፍተኛ ፖለቲከኞች ያወገዙም አሉ። የኢትዮጵያ መንግስት በበኩሉ ውሳኔው ወቅቱን ያልጠበቀና ያልተገባ ነው ሲል ተችቷል። እኔም ምለው እስከ ዛሬ የት ነበሩ? ሲል የሚንደረድረው መሐመድ ዩሱፍ ነው። በፌስቡክ መልእክቱ አሁን ገና የሰላም አየር መተንፈስ መጀመራችንን እንደሰሙ አጸደቅ ምናምን የሚሉን ለምን አስፈለገ ሲል አጠይቋል። በውሳኔ ሀሳቡ የተነሱትን ጥያቄዎች በተመለከተም ጽሁፉን ሲቀጥል ያሁኑ ጠቅላይ ሚኒስትር እንደሚያደርጋቸው ባለሙሉ ተስፋ ነን። ያጸደቁት ነደን ካለቅን በኋላ ለምን ሆነ? ስንት ዓመት ግፍ ተሰራብን፣ ተገለልን፣ በዘር ተከፋፍለን፣ አንዱ በይ፣ ሌላው ተመልካች የሚል አስተያየት አስፍሯል። ጉራቻ ጉማ ባሶ የተባለ አስተያየት ሰጪ ለወያኔዎቹ የመጨረሻው የራስ ምታትና ኮንትሮባንዳቸውን ዋጋ ያሳጣ ውሳኔ ስለሆነ ይወተውታሉ ግን ማምለጥ አይችሉም ብሏል። የኢትዮጵያ ችግር በኢትዮጵያውያን እንጂ በአሜሪካውያን ሊፈታ አይችልም። የወርቁ ዋንታላ አስተያየት ነው። ወያኔዎች ምንም አይነት በደል ካልሰሩ ኤችአር 128 የተሰኘውን ሕግ ለምን እንደዚያ አጥብቀው ጠሉት? ኢትዮቦቹ በሚል የፌስቡክ አድራሻ የቀረበ ጽሁፍ ማይክ አረር የኢትዮጵያ አለቃ አሜሪካ ሳትሆን ህዝቦቿ ናቸው። ሰብአዊ መብት ካወቁ በሶሪያ ምንም በማያውቁት ህጻናት ላይ ቦምቦችን ለምን ያዘንባሉ ሲል ዮሴፍ ደሳለኝ መግለጫ ብቻ ከሆነ ለምን እንዳይጸድቅ ጣሩ? ገና ይቀጥላል የሚል አስተያየት ሰጥቷል። ዶክተር አብይ ካወቁበት አሁን የጸደቀውን ኤችአር 128 ረቂቅ ህግ እንደ ግብአት ሊጠቀሙበትና የያዙትንም እቅድ ሊያሳኩበት የሚችሉበትን እድል ይዞላቸው መጥቶላቸዋል። ኦሮአማ በሚል የትዊተር አድራሻ የቀረበ ጽሁፍ ነው። ነጋሳ ይብሳ የውሳኔው መጽደቅን የተቃወመው በዚህ መልኩ ነው። ኤችአር 128ን ለማስፈጸም የሚሯሯጡት ዲያስፖራዎች ጸባቸው ከኢህአዴግ ጋር ነው ወይስ ከኢትዮጵያ? እስቲ ንገሩን። ኤችአር 128 ዓላማው የኢትዮጵያ መንግስት ስልጣንና ተግባር በመድፈቅ ሙሉ ለሙሉ በምዕራባውያን ህግ ለመተካት ያለመ ተግባር ነው ብሏል። ክሪስቶፈር መኮንን ደግሞ ኤችአር 128 ህግ እንዲሆን ደግሞ እንክፋ የሚል አስተያየት ሰጥቷል። አድማጮች የማህበራዊ መገናኛ ዘዴዎች ቅኝታችን ብዙ ይጠናቀቃል። አስተያየትና ጥቆማቸው ያለየን ማንተጋፍቶት ስለሺ ስለሽነኝ፣ መልካም ጊዜ። ጤና ይስጥልኝ።